እግዚአብሔር አምላካችንን እናመሰግናለን። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ ታላቅና የተፈራ ቅዱስ እና ንጹህ የሆንክ አምላካችን እግዚአብሔር በጌታችን በኢየሱስ ክርስቶስ ታላቅ ምህረትና ቸርነት በኩል በታላቁ ዙፋን ፊት እንድንሰበሰብ ታላቁን ስምህን እንድንጠራ፣ እንድናመልክህ እድልና መብት ስለሰጠህን እናመሰግናሃለን። አቤቱ እግዚአብሔር አምላካችን እኛ ሁላችንም ኃጢአተኞችና በደለኞች ነንና ኃጢአታችንንና በደላችንን ስለ ጌታችን ስለ ኢየሱስ ክርስቶስ ይቅር እንድትለን እንለመናሃለን። ደግሞም ኃጢአታችንን ይቅር ብለህ በመካከላችን እንድትመላለስ እዚህ ከፍ ከፍ እንድትል፣ እንድትባርከን፣ እጆችህም በእያንዳንዳችን ላይ እንድትዘረጋ፣ አቤቱ ጥያቄዎቻችንን ሁሉ እንድትመልስ ከአንተም ጋር የቅርብ ግንኙነት እንድናደርግ እንድትረዳን ጊዜውን እንድትረከብ አምልኳችንን ሁሉ እንድትቀበል በጌታ በኢየሱስ ስም እንማጸንሃለን ጌታ ሆይ የእኛን በህብረት በአንድነት ካንተ ጋር መሆን የሚቃወም የሰይጣን እቅድና ዓላማ ሁሉ በታላቁ ስምህ ስልጣንና ኃይል ስለፈረሰ እናመሰግንሃለን ስለዚህ በመካከላችን ከፍ ከፍ በል ክብር ሁሉ ለአንተ ብቻ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው መዝሙራችን ቁጥር አንድ ነው። ቁጥር አንድ አመልካለሁ ይህንን ታላቅ ጌታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም፣ ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ፍቅሩን አይቼ ቀምሼዋለሁ። ፍጹም ላመልከው ቃል ገብቻለሁ። በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለሁ ይህንም ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ ከሁሉ በፊት ፍቅሩ ሰብሮኛል፣ በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ከእርሱ ሌላ ወዳጅ የለኝም፣ እንደ እርሱ የሚሆን ከቶ አላገኝም። የውስ ችግሬን ሳልነግረው ያውቃል፣ ለኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማይዘን ራስ እግዚአብሔር አምላካችን የተመሰገነ ይሁን። ጥሩ ነው። የዘመር ነው። ቀጥሎ የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር መዝሙረ መጽሐፈ መዝሙር ላይ መዝሙር ቁጥር ሀምሳን ነው የምናነበው። የአሳፍ መዝሙር ተብሎ ርዕስ ተሰጥቶታል። እንዲህ ይላል። ኃያሉ አምላክ እግዚአብሔርም ተናገረ፣ ምድርንም ከፀሐይ መውጫ ጀምሮ እስከ መጥለቂዋ ድረስ ጠራት። ከውበት ፍጻሜ ከጽዮን እግዚአብሔር አበራ። አምላካችን ይመጣል ዝምም አይልም፣ ከእሳትም በፊቱ ይበላል፣ በዙሪያውም ታላቅ መናወጥ ይሆናል። እሱ በሕዝብ ላይ እንዲፈርድ ከላይ ወደ ሰማያትና ወደ ምድር ይጠራል። ከእኔ ጋር በመስዋዕት ኪዳን ያደረጉትን የእኔን ቅዱሳን በአንድነት ወደ እኔ ሰብስቡ። ሰማያትም የእሱን ጻድቅነት ይናገራሉ፣ እግዚአብሔር ራሱ ፈራጅ ነውና። ሴላ። አቤቱ ሕዝቤ ሆይ ስማ፣ እኔም እናገራለሁ። አቤቱ እስራኤል ሆይ ባንተ ላይ መሰክርብሃለሁ። እኔ እግዚአብሔር አምላክህ ነኝ። ሁል ጊዜ በፊቴ ስለሆኑት ስለመስዋዕቶችህ ወይም ስለሚቃጠሉ ቁርባኖችህ አልነቅፍህም። ከቤትህ ውስጥ ኮርማን ከመንጋህም ውስጥ አውራ ፍየልን አልወስድም። የዱር አራዊት ሁሉ፣ በሺ ተራራዎች ያለው እንስሳ ሁሉ የእኔ ነውና፣ የተራሮችን አእዋፍ ሁሉ አውቃለሁ። የመድረ በዳውም እንስሶች ሁሉ የእኔ ናቸው። ብራብም ለአንተ አልነግርህም፣ ዓለሙና ሙላቱ ሁሉ የእኔ ነውና። እኔ የኮርማዎችን ስጋ በላለሆነ ወይንስ የፍየሎችን ደም እጠጣለሆነ? ለእግዚአብሔር ምስጋናን ሰዋ፣ ለልዑልም ስእለትህን ክፈል። በመከራም ቀን እኔን ጥራ፣ እኔም አድንሃለሁ፣ አንተም ታከብረኛለህ። ነገር ግን ለኃጢአተኛው እግዚአብሔር ሕጌን ለመናገር ክዳኔንም በአንደበት ለመውሰድ ምን መብት አለህ? አለው። አንተ ትምህርትን ጠልተሃል ቃሎቼንም ከኋላህ ጥላሃቸዋልና። ሌባውን ባየህ ጊዜ ከእሱ ጋር ተስማማህ፣ ካመንዝራዎችም ጋር ተካፋይ ነበርህ። አንደበትህም አንደበትህንም ለክፉ ሰጠህ፣ ምላስህንም ምላስህም ሽንገላን አቀነባበረ። ተቀምጠህም በወንድምህ ላይ ተናገርክ፣ የእናትህንም ልጅ አዋረድከው። አንተም እነዚህን ነገሮች አደረግህ፣ እኔም ዝም አልኩህ፣ እኔም እንዳንተ እንደሆንኩ አሰብህ። ነገር ግን እገስጽሃለሁ በዓይኖችን ፊት እነሱን በስርዓት አስቀምጣችኋለሁ። እናንተ እግዚአብሔርን የምትረሱ ይህን አሁን አስቡ፣ እንዳልቆራረጣችሁ፣ በዛም ለማዳን ማንም አይኖርም። ምስጋናን የሚሰዋ ሁሉ ያከብረኛል። መንገዱንም ለሚያቀናው ለሱ የእግዚአብሔርን ማዳን አሳየዋለሁ ይላል። ያነበብኩላችሁ የአምላካችን የቅዱስ እግዚአብሔር ቃል ነው። ይሄ መዝሙር በጣም የታወቀ መዝሙር ነው። ብዙዎች ዘንድ ምክንያቱም ሁለት የተለያዩ ብዙ ጥቅሶች አሉት፣ ግን በጣም ወሳኝ ወሳኝ የሆኑ ጥቅሶች አሉት። ለምሳሌ ቁጥር 15 ብዙ ጊዜ የተሰበከ የተነገረ ቃል ነው። በመከራም ቀን እኔን ጥራ፣ እኔም አድንሃለሁ፣ አንተም ታከብረኛለህ ይላል እና ይሄ በጣም ብዙ ጊዜ የተሰበከ ቃል ነው። የመጨረሻው ደግሞ ቁጥር 23 ምስጋናን የሚሰዋ ሁሉ ያከብረኛል የእግዚአብሔርን ማዳን አሳየዋለሁ ይላል። በዚህ በ1954 ትርጉም ላይ መሀል ያለው ተዘሏል እና እዚህ ላይ ያለው ሙሉን ከሂብሩ ቀጥታ የተተረጎመውን ላንብብላችሁ። ምስጋናን የሚሰዋ ሁሉ ያከብረኛል፣ መንገዱንም ለሚያቀነው ለሱ የእግዚአብሔርን ማዳን አሳየዋለሁ ይላል። በጣም የሚገርሙ እውነቶች ናቸው። እግዚአብሔርን ስለዚህ ስለ ቅዱስ ቃሉ እውነት እናመሰግነዋለን። ሁለተኛው መዝሙራችን ቁጥር አስር ነው። ቁጥር አስር ትንሽ ሙዚቃው ሊታገል ይችላል፣ ግን እናነባዋለን። አፌን በሳቅ ሞላው ምላሴን በሌልታ እንደገና ሌታ ስታርቴ እንደገና እንጀምረው እህቶች ቀደም ብላችሁ ዘምሩልኝ። አቴማቅ ለበሰ አከበረኝ ጌታ አንገታ ያስደፋ አምላካ ያሳፍር በፊቱ የሆን ኩለት ታማኝ ነው እግዚአብሔር። ታማኝ ታማኝ ነው እግዚአብሔር። ታማኝ ታማኝ ነው አምላኬ። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ የኔን ላብለ ሌላው ከቶ አያሳልፍም ውለታ ከፋይ ነው ወጭትን አይሰብርም ሲደርስ በሰዓቱ ደግሞ ከተፍ ይላል አምላኬ እግዚአብሔር እንዳለው ያደርጋል ታማ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። ፍቅሩ አይዛባ ጻድቅ በመንገዱ ልጆቹን ያስባል ጌታ እንደ ፈቃዱ ቢያጠፋም ቢያለማም ትክክለኛ ነው አምላኬ። ተሳሳትክ የሚለው ሰው ማን ነው? ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማ? ታማኝ ነው አምላኬ በንጉስ ቀለበት ማህተም ቢታተም የአምላኬ ጉልበት ከመስራታይ ዝልም አዋጅን በአዋጅ ጌታ ይሽረዋል። ያከበሩትንም ጌታ ማክበር ያውቃል። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ፣ ታማኝ ታማኝ ነው እግዚአብሔር ታማኝ፣ ታማኝ ነው አምላኬ። አይቸኩላ አይዘገይ፣ አልፍ ከሰአቱ ሁሌ በመታመን እንሁን በፊቱ ቀንዳችንን ከፍከፍ፣ በጊዜው ያደርጋል ሀናን እንዳሰበ እኛንም የሚያስባል። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። እግዚአብሔር ይመስገን። ጥሩ ነው የዘመር ነው ያለ መሳሪያ ይሄን ያህል ከዘመር በጣም ጥሩ ነው። ያው እህታችን ቀደም ብዙ ጊዜ ስለማንዘምረው ነው ያልዘምረችው፣ እና የቀጥሎ ሁለተኛ የመጽሐፍ ቅዱስ ንባባችን የአንደኛ ዮሐንስ መልእክት ከምዕራፍ አንድ ነው። ጠቅላላ ማነብላችሁ አስር ቁጥር ናት። እና አንደኛ ዮሐንስ መልእክት ጠቅላላ መልእክት ነው። ጠቅላላ መልእክት ነው። ከቁጥር አንድ ጀምሮ አነብላችኋለሁ። ያንን ከመጀመሪያው የነበረውን እኛ የሰማነውን በዓይኖቻችን ያየነውን እኛ የተመለከትነውን እጆቻችንም የዳሰሱትን የህይወት ቃል በተመለከተ ህይወት ተገልጧልና እኛም አይተነዋል እንመሰክራለንም ከአባቱ ጋር የነበረውንና ለእኛም የተገለጠውን የዘላለምን ህይወት ለእናንተም እንነግራችኋለን እናንተም ከእኛ ጋር ህብረት እንዲኖራችሁ እኛ ያንን ያየነውንና የሰማነውን እሱን ለእናንተ እንነግራችኋለን። በእውነትም የእኛ ህብረት ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። የእናንተም ደስታ ሙሉ እንዲሆን እነዚህን ነገሮች ለእናንተ እንጽፍላችኋለን። ከሱም የሰማናት ለእናንተም የምንነግራችሁ ይህቺ መልእክት እግዚአብሔር ብርሃን ነው፣ በሱም ውስጥ ፍጹም ፈጽሞ ጨለማ የለም የምትል ናት። እኛ ከእሱ ጋር ህብረት አለን የምንል እና በጨለማም ውስጥ የምንመላለስ ከሆነ እኛ እንዋሻለን፣ እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ አንዳችን ከሌላችን ጋር ኅብረት አለን፣ የልጁም የኢየሱስ ክርስቶስ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም የምንል ከሆነ እራሳችንን እናስታለን፣ እውነቱም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። እኛ ኃጢአትን አላደረግንም ብንል እሱን ውሸተኛ እናደርገዋለን የእሱም ቃል በእኛ ውስጥ የለም። አሁንም ያነበብኩላችሁ የአምላካችንን የእግዚአብሔርን ቃል ነው። እግዚአብሔር አምላካችን ቃሉን ለነፍሳችንና ለመንፈሳችን ይባርክልን። እግዚአብሔር የተመሰገነ ይሁን። ያው የማስታወቂያ ጊዜ ነው ሁልጊዜ ያው የኛ ፕሮግራም ከቀኑ ሁለት ሰዓት ተኩል ከሰዓት በኋላ እስከ ለአራት ሩብ ጉዳይ ድረስ ነው የሚሆነው። በጣም የተንዛዛ ፕሮግራም አይደለም። እንደ እግዚአብሔር ቃል እግዚአብሔርን እናመልካለን። እግዚአብሔር የተመሰገነ ይሁን። ያው ሰዎችም መጋበዝ እና በጸሎትም እንዲመጡ መትጋት ይገባናል። ባለፉት ሳምንታት ስንነጋገር ነበር። ትንሽ በዛ ካል የራሳችን የሆነ ቸርችም ሊኖረን እንደሚችል ያው አስባለሁ፣ ሁልጊዜ አስባለሁ። እና ጠዋት ማታም ከሰዓትም ቅዳሜም ሌላም ቀን የህፃናት ፕሮግራምም የምንጀምርበት ሁኔታ ይኖረናል ማለት ነው። ስለዚህ እንድን በዛ መጸለይ በጣም ጥሩ ነው። እግዚአብሔር ይመስገን፣ ደብረ ብርሃን ያለው እንቅስቃሴ እንዳለ ነው። ያው እኔ ስሄድ ከሀራም አካባቢ፣ እስላም አካባቢ፣ አፋር አካባቢ ያሉ አገልጋዮች መጥተው ጥሩ የስልጠና ጊዜ እንደሚኖረን ፕሮግራም አለን። ያው ያንንም በመጸለይ እንድትተባበሩ ጠይቃችኋለሁ። ቦታ ለመግዛት አሁንም ቦታ እየታሰበ ነው። 600፣ 700፣ 500 ካሬ ሜትሮች ይገኛሉ። አንዳንዶቹ ከውርስ ጋር የተያያዙ ስለሆኑ በአስቸጋሪ ነው ሌጋሊታቸውን ማስተካከል። ስለዚህ ምንም ነገር የተንዛዛ ነገር የሌለው ንጹህ ቦታ እንድናገኝ መጸለያችንን እንድንቀጥል አሳስባቸዋለሁ። በዚህ ሳምንት ዴቪድ 25ሺ ዶላር ልኳል። ወደ 2.9 ሚሊዮን አካባቢ የኢትዮጵያ ብር ገብቷል። የሚቀጥለውም ሳምንት እንደዚሁ ይልካል እና በጣም ጥሩ ነው። ፕሮግረስ አለ። እግዚአብሔር እንዲረዳም በጣም ጸልዩ። ክብር ለእግዚአብሔር ይሁን። አሁን ዴቪድ ወደዚህ መጥቶ መባ የምንሰበስብበት ጊዜ ነው። በማምለክ በመስጠት የምናመልክበት ጊዜ ነው። እግዚአብሔር ይመስገን። ቀንጸልይ ከዘላለም እስከ ዘላለም የከበርክ አሁንም በከበረው ዙፋን ውስጥ ባለው በአንተ ዙፋን ፊት እንድንቀርብ እድል የሰጠህን ታላቁ ንጉሥ፣ የምድር ሁሉ ጌታ፣ የሰማይ ሁሉ ጌታ፣ የባህር ሁሉ ጌታ ጌታችን እግዚአብሔር አንተ በነዚህ ሁሉ በጠራናቸው ነገሮች ሁሉ ውስጥ ያሉትን ፍጥረታት በጥበብህ እየፈጠርክ እኛንም ደግሞ በመልክህና በምሳሌህ እየሰራህ ታላቅ አምላክ ነህና እናመሰግንሃለን። አቤቱ በመልክህ የተፈጠርን እንደ ምሳሌህ የተፈጠርንኛ እንድናመልክህ እንዲህ አይነት ጊዜ ስለሰጠህን ከፍ ከፍ እናደርግሃለን። ደግሞም በጣም ይገርማል። አምልኳችንን ለመቀበል እዚህ እኛ መካከል ስላለህ ደስ እያለን ከፍ ከፍ እናደርግሃለን። አቤቱ እግዚአብሔር ሆይ አሁንም በመስጠት የምናቀርበውን አምልኮ እንድትባረክ እያንዳንዳችንን እጆችን ጭነህ እንድትባረከን ጥያቄያችንን ሁሉ እንደገና እንድትመልስልን አቤቱ በጌታ በኢየሱስ ስም እንማጸንሃለን። ጊዜያችንን ክበርበት። እዚህ መገኘት ተገብቷቸው የሌሉትን በያሉበት ቦታ በመልካምነትህ እና በቸርነትህ አስባቸው። በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው መዝሙራችንና ወደ ቃሉ የሚወስድን ቁጥር ስምንት ነው። ቁጥር ስምንት። ወደ መቅደሱ ስገባ ድምፄ ላሰማ በምስጋና ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አንድ ጊዜ አይደለም ሁለት ጊዜ ጌታ የመከረኝ በግሳጼ እንደ ኔማ ቢሆን እንዳጢአቴ የቁጣ ልጅ ነበር ከፍጥረቴ ዛሬ ግን መክሮኝ ሰው ሆኛለሁ፣ በመቅደሱ ውስጥ አዜማለሁ። ዛሬ ግን መክሮኝ ሰው ሆኛለሁ፣ በመቅደሱ ውስጥ አዜማለሁ። ወደ መቅደሱ ስገባ ድምፅ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አሁን ዞር ብዬ ከኋላ ሳየው መራራውን ሕይወት ዛሬ ጣፈጠው። እንዴት ያለውን ሰው ለወጥከው አምላኬ እግዚአብሔር ሥራ ድንቅ ነው። ሕይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ሕይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርም። አንካሳ ነበርኩ፣ መሄድ የማልችል እውርም ነበርኩ፣ ማየት የማልችል ክርስቶስ የሚባል አንድ ወዳጅ አይቶኝ፣ በእጆቹ ዳሶኝ፣ በድል ፈወሰኝ። እንደሱ ያለ የለኝምና ዛሬም ቆሜ አለው በምስጋና እንደሱ ያለ የለኝምና ዛሬም ቆሜ አለው በምስጋና ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን፣ ጌታ እግዚአብሔር፣ ኧረ ኔ ማነኝ ለዚህ ለክብር ህይወት ያጨኸኝ? አይገባኝም ይለኔ፣ አይደለም ከሰው ሁሉ ማንስ ኃጢአተኛ ነኝ። አንተ ካረከው ምን እላለሁ ይኸው ለክብር አዜማለሁ። አንተ ካረከው ምን እላለሁ፣ ይኸው ለክብር አዜማለሁ። ወደ መቅደሱ ትገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን እግዚአብሔር አምላካችንን እናመሰግናለን። የዛሬው መልእክት የአንደኛ ዮሐንስን በተከታታይ ለማጥናት ነው ይዘን ያለ ነው። ምናልባት አንዳንድ ጊዜ በመሀል በመሀል የሚያቋርጥ መልእክት እንሰማ ይሆናል ነገር ግን አንደኛ ዮሐንስ ከቁጥር ምዕራፍ 1 ከቁጥር አምስት እስከ ሰባት ያለውን ነው የምናየው ዛሬ። ባለፈው ሳምንት እንደ መግቢያና እንደ መጀመሪያ ህብረታችን ከአብ ከልጁ ከኢየሱስ ክርስቶስ ጋር መሆን እንዳለበት እና እንዲሆን እንደተጠራን ስናይ ነበር። ዛሬ ደግሞ ከእግዚአብሔር ጋር ህብረት መሰረቱ ምንድን ነው የሚለውን ከቁጥር አምስት እስከ ሰባት እናያለን። ከቁጥር አምስት እስከ ሰባትም ም በንባብ አሰማችኋለሁ በመጀመሪያ ከሱም የሰማናት ለናንተም የምንነግራችሁ ይች መልእክት እግዚአብሔር ብርሃን ነው፣ በሱም ውስጥ ፈጽሞ ጨለማ የለም የምትል ናት። እኛ ከሱ ጋር ህብረት አለን የምንልና በጨለማም ውስጥ የምንመላለስ ከሆነ እኛ እንዋሻለን እውነትንም አናደርግም። ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ አንዳችን ከሌላችን ጋር ህብረት አለን የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነፃናል ይላል እንደምታዩት ምዕራፉን በሶስት ከፍዬው አለሁ እና የሚቀጥለው ሳምንት የምዕራፉን መጨረሻ እናያለን ባለፈው ሳምንት እንደተናገርኩት የዮሐንስ መልእክት በጣም አስደናቂ መልእክት ነው ዮሐንስ አምስት መጽሐፎችን ጽፏል በዚህ በአንደኛው መልእክት ላይ ብዙ ነገሮችን ይዟል እና እምነታችን የኛ እምነት የተመሰረተው በእግዚአብሔር ላይ ነው ይሄ የእኛ እግዚአብሔር ሶስትም አንድም እግዚአብሔር ነው። አብ፣ ወልድ፣ መንፈስ ቅዱስ አህዶ አምላክ የምንለው ነው እና እምነታችን ይሄ እምነታችን ደህንነት የሰጠን እውነት ነው። እኛ የሆነ ሃይማኖት ተከታዮች አይደለንም። የክርስቶስ ኢየሱስ አማኞችና ተከታዮች ነን። እና ግን አንዳንድ ነገር እርግጠኛ መሆን ያለብን ነገር አለ። እርግጥ ነው ወይ ክርስቶስን ማመኔ እርግጥ ነው ወይ መንግስተ ሰማይ ለመግባት የተዘጋጀው ሰው መሆኔ? እርግጥ ነው ወይ በህይወቴ የሆነ እውነተኛ ለውጥ አለ ወይ? የአንደኛ ዮሐንስ የተጻፈው የኖስቲሲዝም የሚባል የክርስትና ተቃራኒ የሆነ እምነት በሰዎች ህይወት ውስጥ ተጽዕኖ እንዳይኖረው የተጻፈ ነው። ግን እኛ ደግሞ እምነታችን እርግጠኛ መሆኑ እንዲገባንም የእርግጠኝነት መጽሐፍ ነው ተብሎ የሚታወቅ መጽሐፍ ነው። ስለዚህ አንድ ጥያቄ አለኝ። እኔ እዚህ ጋር በእውነት ተለውጠናል ወይ? በእውነት ተለውጠናል ወይ? በመለወጣችን በህይወታችን ቅደም ተከተሎች ተስተካክለው አሉ? አሁን በአማኞች ህይወት የህይወት ቅደም ተከተል የሚባል ነገር አለ። በአማኞች ህይወት የመጀመሪያ ከምንም ነገር በላይ እግዚአብሔር ብቻ ነው የሚሆነው። መጽሐፍ ቅዱስ በመጀመሪያም እግዚአብሔር ነው ነው የሚለው በአማኞች ህይወትም በመጀመሪያ እግዚአብሔር ነው። እግዚአብሔር አንደኛ በህይወታችን ካልሆነ ነገሮች ሁሉ ይዘበራረቁብናል። ህይወታችን እንደ እግዚአብሔር ፈቃድ አይሄድም ማለት ነው። ስለዚህ አሁንም ጥያቄ አለኝ። አንደኛ የምንለው በህይወታችን እግዚአብሔር ነው ወይስ ማን ነው? በአማኝ ህይወት ውስጥ አንደኛ የሚባለው ነገር እግዚአብሔር ካልሆነ አማኞች የሚያምኑት እግዚአብሔር ነው ብሎ መናገር አይቻልም። ስለዚህ አንደኛ እግዚአብሔር ነው ወይ በህይወታችን? ጠዋት ስንነሳ አንደኛ ስልካችን ነው ወይስ የጸሎት ሀሳብ ነው? አንደኛ የምንለው ነገር እግዚአብሔር ካልሆነ አደጋ ውስጥ ነው ያለ ነው። ስለዚህ ቁጥር አምስት እስከ ሰባት ላይ ያለው የዛሬው ትኩረታችን ከዚህ ከእግዚአብሔር ጋር የሚኖረንን ህብረት ለየት ባለ መልኩ ከእግዚአብሔር ማንነት ጋር እንድንመለከተው ነው የሚያደርገው። እግዚአብሔር ቃሉን ይባርክልን። እግዚአብሔር ይመስገን። ስለዚህ የመጀመሪያው ነጥቤ የሚሆነው ቁጥር አምስት ላይ ቅድም እንዳነበብኩላችሁ ሐዋርያው ዮሐንስ በጌታ በመንፈስ ቅዱስ ሆኖ ሲናገር በጣም የሚገርም ነው። ከዚህ በፊት ባለፈው ሳምንት እንነግራችኋለን እንነግራችኋለን ቁጥር አራት ላይ እና ቁጥር አምስት ላይ መጥቶ እንጽፍላችኋለን ብሎ ቁጥር አምስት ላይ ከሱ የሰማናት ለእናንተም የምንነግራችሁ ይህች መልእክት እግዚአብሔር ብርሃን ነው በሱም ውስጥ ፈጽሞ ጨለማ የለም የምትል ናት ብሎ ነው የሚናገረው። ይሄ መልእክት ነው። ዮሐንስ እየተናገረ ያለው እኛ መልእክት ሰምተናል። የሆነ መልእክት ሰምተናል። እና የሰማነው መልእክት ደግሞ ከራሱ ከባለቤቱ ነው። ከጌታ ከኢየሱስ ክርስቶስ ነው። እውነት ነው። ሶስት ዓመት ተኩል እነዚህ ደቀ መዛሙርት ጌታ ኢየሱስም ተከትለውታል። ዮሐንስ ወንጌል መጨረሻው ምዕራፍ ላይ ብትመጡ ኢየሱስ ክርስቶስ ያደረገው ነገር በሙሉ ቢጻፍ ዓለም በሙሉ አይበቃውም ብሎ ዮሐንስ ተናግሮ ግን እዚህ ጋር የተጻፉት በጣም ወሳኝ ነገሮች ናቸው ብሎ ዮሐንስ ወንጌል ሰባት ነገሮች ላይ ያውጠነጠነ ወንጌል ነው። ሰባት ተአምራቶች። እና እዚህ ጋ አሁን ዮሐንስ ያ በአይነ ህሊናው እያለ በመንፈስ ቅዱስ ተመርቶ ከሱ የሰማነው ነገር አለ። እኔ እንደዚህ ነው የማስበው። ጌታ ኢየሱስ ክርስቶስ ክርስትና የሚባለውን እምነት ወደ ምድር እንዲመጣ ሲያደርግ አማኞች በስማ በለው እንድንኖር ፈጽሞ ፈቃዱ አይደለም። የክርስትና እምነት የስማ በለው እምነት አይደለም። ማለት ሰዎች እንደዚህ ስላሉ ነው እንደዚህ ምለው፣ ሰዎች እንደዚህ ስላሉ የሚለውን ነገር ላይ ያተኮረ አይደለም። እኛ ራሱ ከራሱ ነው የሰማነው፣ ከራሱ ነው የተማርነው እና እሱ ነው የገለጠልን እያለ ነው ዮሐንስ እየተናገረ ያለው። አንዳንድ ሰዎች በጣም ሞኞች ናቸው። እግዚአብሔርን የሚያገለግሉ መስለው የራሳቸውን ሀሳብ ሲናገሩ ነው የሚሰማው። እኛ የራሳችንን ሀሳብ የመናገር መብትም ስልጣንም የለንም በቤተ ክርስቲያን ውስጥ። የማንን ሀሳብ የመናገር ጥሪ ነው ያለን? የእግዚአብሔርን። የራሱ ሐዋርያቱ ልክ እንደዛ ነው። እኛ ከእሱ የሰማነውን ነው አሁን ለእናንተ ምን ምናደርገው የምንናገረው ከሱ የተሰማ ከሱ ቃል የተገኘ ካልሆነ መናገር ማስተማርም መስበክም ጸረ እግዚአብሔር እንቅስቃሴ ውስጥ መኖር እንደሆነ ነው የሚታሰበው። ስለዚህ ጌታ ኢየሱስ ክርስቶስ በጣም ብዙ ነገሮች አስተምሯቸዋል ደቀ መዛሙርቱን። ግን እንደው ጠቅለል አድርጎ የደቀ መዛሙርቱ የተማሩትን ነገር ለማሳየት በሁለት ዋና ዋና ነገሮች ላይ የተውጠነጠኑ ናቸው። ወንጌል በሙሉ መጽሐፍ ቅዱስ በሙሉ በእነዚህ በሁለት ነገሮች ላይ ያውጠነጠነ ነው። አንደኛ እግዚአብሔር ማን ነው? እሱ ምንድን ነው የሚለውን ጥያቄ ነው። ሁለተኛው ሰው ማን ነው? ሰው ምንድን ነው? የሰው ጥልቅ ፍላጎት ምንድን ነው የሚለውን ነገር መግለጥ ነው። ሁለቱ ነገሮች ናቸው ወንጌል የሚናገረው። ስለዚህ ስለ ሁለቱ ነገር ነው። መጽሐፍ ቅዱስም የሚገልጠው ስለ እነዚህ ስለ ሁለቱ ነገሮች ናቸው። እግዚአብሔር ማን ነው ለእናንተ መጽሐፍ ቅዱስ እግዚአብሔርን ይገልጠዋል። የሰው ጥልቅ እና ዋና ፍላጎቱ ምንድን ነው? አንዳንድ ሰዎች ገንዘብ ነው ይላሉ፣ እውቀት ነው ይላሉ። ጥሩ ሀሳብ ነው፣ ግን የሰው ጥልቅ ፍላጎቱ በገንዘብና በእውቀት የሚለካ አይደለም። የሰው ጥልቅ ፍላጎቱ በጣም የጠለቀ ነገር ነው፣ መጽሐፍ ቅዱስ ብቻ ነው የሚገልጠው። ለዚህ ነው መጽሐፍ ቅዱስ ዲፕሎማቲክ መጽሐፍ አይደለም። እውነቱን ነው ፍርጥ የሚያደርገው። ሰው ኃጢአተኛ ነው፣ አለቀ፣ በቃ ኃጢአተኛ ነው። ሰው በኃጢአቱ የሞተ ነው። እንዴት ጥሩ ነበር፣ ሰው በጣም ጥሩ በጣም ጥሩ በጣም ጥሩ እንዳንተ ያለ ፍጡር የለም። ኦ የታመቀ የታጨቀ የሆነ ፖቴንሻል አለ ምናምን አይልም መጽሐፍ ቅዱስ። ይሄ የሐሰት ትምህርት ነው። ምንም የታጨቀ የታመቀ ጥሩ ነገር የለንም እኛ ሰው። ብታገላብጡት፣ ምን ብትሉት፣ ምን ብትሉት ኃጢአተኛ ነው። መጽሐፍ ቅዱስ ይህንን ነው የሚናገረው በተለያየ መልክ የሰውን ኃጢአት። ስለዚህ ጳውሎስ እንት ዮሐንስ ይቅርታ፣ ለእናንተ የምናስተላልፈው መልእክት መልእክት እናስተላልፋለን፣ ወደ እናንተ እናደርሳለን። ተመልከቱ፣ የምናስተላልፈው መልእክት የሰማኑን ነው፣ ከማ ከሱ እሱ ደግሞ የተናገረው ነገር እውነት ነው፣ እግዚአብሔርም በተመለከተ እውነት ነው፣ እኛም በተመለከተ እውነት ነው። ስለዚህ የፈጠርንው የታየን የተሰማን ደግሞ እንዱ ፊል ያደረግኩት ነገር ብለን አይደለም የምንናገረው። ይሄ ከመጀመሪያው የነበረ የእግዚአብሔር አገልግሎት ነው። ከእግዚአብሔር የመጣውን ቃል ነው የምንናገረው። የተሰማኝን ወይም ደግሞ የታየኝን ወይም ደግሞ እኔ የፈጠርኩትን ነገር ለመናገር አይደለም ቤተ ክርስቲያን የተቋቋመችው። ስለዚህ ይሄ መልእክት ወገኖች፣ ላሳስባችሁ ብቸኛ መልእክት ነው የጌታ መልእክት ነው። ይሄ መልእክት አሁን ከጌታ የሰማነው የተባለው ቤተ ክርስቲያን ያለችው ይህንን መልእክት ለማስተላለፍ ነው። ለሌላ ለምንም አይደለም። ሰዎችን ኢንተርቴን ለማድረግ ቤተ ክርስቲያን አትሰበሰብም። አሁን አሁን አንዳንድ ቦታ ብነግራችሁ ጥሩ ነው። የሆነ ኮንሰርት የሚባል ደግሞ ስብሰባ ተጀምሯል ቤተ ክርስቲያን ውስጥ። ቤተ ክርስቲያን የኢንተርቴንመንት ቦታ አይደለችም። እግዚአብሔርን እና የሰውን ማንነት መግለጥ ነው። የቤተ ክርስቲያን ሰው እግዚአብሔር ቅዱስ ነው፣ ንጹሕ ነው። ሰው ግን ኃጢአተኛ ነው። ያለ እግዚአብሔር መንገድ ሰው ወደ እግዚአብሔር መምጣት አይችልም። በጣም የከበረ ልዩ መልእክት ነው ቤተ ክርስቲያን ያላት። ስለዚህ መልእክቱ ላይ ሲመጣ እኛ ከሱ የሰማነው መልእክት እንነግራችኋለን። እግዚአብሔር ማን ነው? እግዚአብሔር ብርሃን ነው ብሎ ነው የሚናገረው። ተመልከቱ፣ ከሱ የሰማናት ለእናንተ የምንነግራችሁ ይቺ መልእክት እግዚአብሔር የሚባለው አምላክ ብርሃን ነው። የእኛ እግዚአብሔር ብርሃን ነው። እግዚአብሔር ማን ነው ተብሎ ለተጠየቀው ጥያቄ ወይም ጌታችን ኢየሱስ ክርስቶስ ሲገልጥ እግዚአብሔርን እግዚአብሔር ብርሃን ነው ብሎ ነው የገለጠው። ምን ማለት ነው እግዚአብሔር ብርሃን ነው ማለት? አሁን ከዚህ በፊት ተናገር ያለው እግዚአብሔርን በተመለከተ የሚሰጡ ትምህርቶች አሉ። ምንድን ነው እግዚአብሔር ባህሪያት አሉት። አትሪቢዩትስ ነው ተብሎ የሚታወቁት አትሪቢዩትስ አሉት እና ባህሪያቱ ወደ ሰው የማይተላለፉ ባህሪያት አሉት፣ ለሰው የሚተላለፉ ባህሪያት አሉት። ለሰው የሚተላለፉ ባህሪያቱ መካከል እግዚአብሔር ፍቅር ነው። ፍቅር እኛ ሁላችንም ሊኖረን ይገባል። እግዚአብሔር ቅዱስ ነው። ቅድስና ያስፈልገናል። እንደዚህ እንደዚህ አይነት ነገሮች እግዚአብሔር በአንድ ጊዜ ሁሉም ቦታ የሚገኝ ነው። ይሄ ለእኛ እና ከእግዚአብሔር ወደ እኛ የሚተላለፍ አይደለም። እዚህ ነው ያለ ነው፣ እዚህ ነው ያለ ነው፣ አለቀ በቃ። እግዚአብሔር ግን እዚህም ነው፣ ኢትዮጵያም ነው፣ አሁን አሁን እዚህም ነው፣ ለንደንም ነው። እግዚአብሔር ይሄ የብቻው የብቻው ባህሪ ነው። ይሄ የእግዚአብሔር ባህሪ ነው። አሁን ይሄ ብርሃን ነው የሚባለውም ነገር እግዚአብሔር ብርሃን ነው አትሪቢዩትሱ አይደለም፣ ባህሪው አይደለም። ራሱ ራሱ ማንነቱን ነው የሚያሳየው። እግዚአብሔር ብርሃን ነው፣ ከኃጢአት ጨለማ የተለየ ነው። እሱ በተፈጥሮውና በስራው ሁሉ ንጹህ መሆኑን የሚያሳይ ነው። በስራው ቅዱስ መሆኑን የሚያሳይ ነው። አይኖቹ ንጹሃን ናቸው። ክፋትን እርኩሰትን በፍጹም አያዩም። የእግዚአብሔር አይኖች መላእክቱ እግዚአብሔር ፊት ሲቀርቡ ሁልጊዜ ቅዱስ ቅዱስ ቅዱስ። ኢሳያስ ስድስትን ማንበብ ትችላላችሁ። ብለው በፊቱ ሲመላለሱ ሁልጊዜ ፊታቸውን ጋርደው እግራቸውን ጋርደው በክንፎቻቸው ሲበሩ በሌሎች ክንፎቻቸው ራሳቸውን ጋርደው ነው። ምክንያቱም እግዚአብሔር ብርሃን ነው። ከሰዎች የተለየ ነው። ከፍጡር የተለየ ነው። በጣም የከበረ ነው። ክብር ሁሉ ለእግዚአብሔር ይሁን። ብርሃን ከጨለማ ድንቁርና እንደሚለይ እንደሚለይ እሱ ጠቢብና አዋቂ ነው። እግዚአብሔር ራሱን ያውቃል ስብዕናውን፣ ፍጹምነቱን፣ ልጁን እና መንፈሱን ያውቃል። እግዚአብሔር የሚጎለው ነገር የለም። በብርሃንነቱ ሁሉም ፔኔትሬት አድርጎ የሚያውቅ እግዚአብሔር ነው። እኛ ብርሃን እናውቃለን አይደል? ብርሃን ብርሃን የሚባል ነገር ያው ውጭው ብርሃን ነው። ልክ ብርሃን እንደሚታወቅ እሱ በግል የሚታወቅ አምላክ ነው። አንዳንድ ሰዎች እግዚአብሔርን በደንብ ለማወቅ እንደሚቸገሩ አውቃለሁ እንደሚቸገሩ እግዚአብሔርን ማወቅ የሚባለው ነገር በጣም ሩቅ ሊሆንባቸው እንደሚችል አውቃለሁ። ወገኖች እግዚአብሔር ልክ ብርሃንን እንደምናውቅ ሊታወቅ የሚችል አምላክ ነው። ራሱን የሚገልጥ ራሱን እንዲታወቅ ራሱን የሰጠ አምላክ ነው። እዚህ ሁለተኛው ነጥቤ ላይ ከሱ የመጣው መልእክት አሁንም ይቀጥላል። ማዕከላዊው መልእክት ጋር አንድ ጥያቄ በመጠየቅ ነው የጀመርኩት እግዚአብሔርን ሰዎች ካላወቁት ማለት ካላወቁት፣ በብርሃንነቱ፣ በታማኝነቱ፣ በአምላክነቱ ካላወቁት፣ እግዚአብሔር ካልታወቀ ያልታወቀው ለምንድን ነው የሚል ጥያቄ አለኝ። ሰዎች ብዙ ሰዎች እግዚአብሔርን አያውቁም። አዎ አያውቁም። እኛም መቶ በመቶ ምናልባት አላወቅነው ይሆናል። ግን ካልታወቀ ያለመታወቁ ምክንያት ምንድን ነው የሚል ጥያቄ መጠየቅ አለበት። ሰዎች እግዚአብሔርን የማያውቁት ከኃጢአታቸው የጨለማ ግርዶሽ የተነሳ ነው። በኃጢአት ውስጥ ያሉ ሰዎች፣ ኃጢአትን የሚወዱ ሰዎች እግዚአብሔርን የማወቅ አይምሯቸውና ልባቸው ክፍት ሊሆንላቸው አይችልም። መጥተው በእግዚአብሔር ፊት ኃጢአታቸውን ካልተናዘዙና ይቅርታ ካልተቀበሉ እኔ የዛሬ አስር ዓመት አካባቢ አንድ አርቲክል ጽፌ ነበር በሆነ ዌብሳይት ላይ እና እዚህ ጋር አርቲክሉን ጽፌዋለሁ። የአውራጣት ሕግ የሚባል አርቲክል ነው የጻፍኩት። ሩል ኦፍ ሳምብ የሚባል ነው። ሩል ኦፍ ሳምብ ሲባል ሰምታችሁ ታውቃላችሁ? የአውራጣት ሕግ የአውራጣት ሕግ የሚለው ቃል ለመጀመሪያ ጊዜ ፍሬዙ የተጠቀሰው በ1680 ዎቹ ነው። አንድ ሰባኪ ነው ይህንን የጠቀሰው እና እሱ ሰዎች እግዚአብሔርን በተመለከተ በግምት ነው የሚመላለሱት እና ግምት ግምት ለማለት አውራጣት ህግ የሚለውን ነገር ሰዎች ይጠቀሙበት ነበር። ግን በዚህ በ19ኛው እና በ20ኛው መቶ ክፍለ ዘመን አሁን በ21ኛውም ውስጥ የአውራጣት ህግ ስለምንድን ነው የሚያወራው? አይናችን ጋር አንድ አይናችንን ጨፍነን እዚህ ጋር አውራጣታችንን አድርገን ለማየት ብንሞክር ምንም ለማየት እንደማንችል የሚናገር ህግ ነው። አሁን እኔ አንድ አይንን ጨፍኜ እናንተን ለማየት በዚህኛው ብሞክር ተመልከቱ፣ ሁላችሁም ተሸፍናችኋል። ጣቱ ወደ አይናችሁ በቀረበ ቁጥር ፀሐይ ማየት አችሉ። ጣቱ ወደ አይናችሁ በቀረበ ቁጥር እዚህ ጋር ያለውን ነገር ማየት ራሱ አችሉ። ስለዚህ እኛ ራሳችንን በኃጢአት ልክ እንደዚህ በቀረበ ኃጢአት ስንሸፍን እግዚአብሔርን ማየት አንችልም ሰዎች እግዚአብሔርን በአቁ ሐዋርያው ቅዱስ ጳውሎስ በሮሜ ምዕራፍ አንድ ላይ ስለ እግዚአብሔር የሚታወቀው ነገር በሙሉ በዓለም ላይና ከተሰሩን ነገሮች ግልጽ ሆኖ ነው የሚታየው እግዚአብሔርን በመጨረሻ ሲኦል ውስጥ ገብተው ሰዎች ስላላወቅኩህ ነው ብለው መናገር አይችሉም ምክንያት ማቅረብ አይችሉም። እግዚአብሔር በሁሉ ነገር ውስጥ ግልጥ ነው። በሰማይ ግልጥ ነው፣ በምድር ግልጥ ነው፣ በእኛ ውስጥ ግልጥ ነው። እኛ የተፈጠርነው በእሱ ስለሆነ እግዚአብሔርን ባናውቀው እሱ ሳይታወቅ ቀርቶ ሳይሆን እኛ በኃጢአትና በአውራጣት ሕግ ስለተሸፈንን ነው። እሱ የብርሃን ሁሉ አባትና ምንጭ ነው። እግዚአብሔር እግዚአብሔር የብርሃን ሁሉ ምንጭ ነው። የሰዎች የማሰብ የማሰላሰል ህግ፣ ነገሮችን የመለየት እውነት የሚገኘው በእሱ ውስጥ ነው። ወገኖች፣ እግዚአብሔር ብርሃን ነው። ሁሉን የሚያይ ሁሉን የሚገልጥ ታላቅ አምላክ ነው። ይሄ እግዚአብሔርን የመግለጡን ነገር ሲናገር ዮሐንስ ከሱ የሰማናት ለእናንተ ምን ነግራችሁ ይቺ መልእክት እግዚአብሔር ብርሃን ነው ብሎ ቀጥሎ በሱ ውስጥ ፈጽሞ ጨለማ የለም የምትል ናት መልእክቱ። እግዚአብሔር ብርሃን ነው፣ ብርሃን ነው፣ የሚያበራ ነው፣ ሕይወት ሰጪ ነው፣ በጣም አስደናቂ ነው። ግን ውስጡ ጨለማ የሚባል ነገር የለም፣ እግዚአብሔር ውስጥ በሱ ጨለማ በፍጹም የለም። የኃጢአት ጨለማ በሱ ውስጥ የለም። የስህተት ጨለማ፣ ያለማወቅ ጨለማ በሱ ውስጥ በጭራሽ የለም። የተደበቀ የተሰወረ ሚስጥር የሚባል ነገር በሱ ውስጥ የለም። እሱ ግልጽና እውነተኛ ብርሃን ነው። እግዚአብሔር ይመስገን ይህንን ነገር ማወቅ በጣም አስፈላጊ ነው። ጨለማ በተፈጥሮ ደባቂ ነው፣ ሰዋሪ ነው። ጨለማ ምንም ነገር አያሳይም። ከእውነት ተቃራኒ የሆነውን ነገር ነው ጨለማ የምንለው። ኃጢአተኛ እና ከኃጢአት ጋር የተዋህደውን ነገር ነው ጨለማ ብለን የምንጠራው። ከብርሃን ተቃራኒ ነው። እግዚአብሔር ግን ብርሃን ነው። ጨለማ ምንም አያሳይም። እግዚአብሔር ሁሉን ነገር ይገልጣል። ጌታ ኢየሱስ ክርስቶስ በምድር ላይ መጥቶ በምድር ተመላልሶ ከቅድስት ድንግል ማርያም ተወልዶ መስቀል ላይ ተሰቅሎ እንዲያድነን ይህንን ትልቅ ብርሃን የሰጠን እግዚአብሔር ነው። የማዳን እቅዱ በዘፍጥረት በብሉይ ኪዳን፣ በአዲስ ኪዳንም ውስጥ በግልጥነት ነው ተገልጦ የሚታየው። ስለዚህ ጨለማ በሱ ውስጥ የለም። ድብቅ አጀንዳ የለውም። እግዚአብሔር ብርሃን ነው፣ በብርሃን የተሞላ ነው። እዚህ ጋ ዮሐንስ የተናገረውን ነገር ስናስብ የሰማነው መልእክት ሁለት ነገር ነው። አንድ መልእክት ነው ግን ሁለት አቅጣጫ የያዘ ነው። እግዚአብሔር ብርሃን ነው፣ ጨለማ በሱ ውስጥ የለም እና ራሱ እግዚአብሔር ራሱ ብርሃን ነው። መጽሐፍ ቅዱስ በተለያየ ቦታ ይህንን ይናገራል። እና አንተ ራስህን በብርሃን ውስጥ ሊታይ በማይቻል ብርሃን ውስጥ እንዳለ መጽሐፍ ቅዱስ ይናገራል። ስለዚህ የማጠቃለያ ነጥቤ እዚህ ጋር የእግዚአብሔር ባህሪያት ከምንላቸው የተለየ ነው የእግዚአብሔር ብርሃንነት። እግዚአብሔር ራሱ ብርሃን ነው። ይህንን ማወቅ በጣም ትልቅ በረከትና አስደናቂ እውነት ነው። የሚቀጥለው ነጥቤ ጋር ስመጣ ህብረቱና ህይወታችን የሚል ነጥብ አለኝ እንደምታውት ቁጥር አምስት ቁጥር ስድስት እና ቁጥር ሰባትን ነው የማካፍለው ቁጥር ስድስት ላይ እኛ ከእሱ ጋር ህብረት አለን የምንልና በጨለማ ውስጥ የምንመላለስ ከሆነ እኛ እንዋሻለን እውነትንም አናደርግም የሚል ቃል ታገኛላችሁ አሁን ባለፈው ሳምንት ዛሬም እየተናገርኩ ዋና ሀሳቤ ከእግዚአብሔር ጋር ህብረት አለን። ዮሐንስ ሲናገር እሱን በአይኖቻችን ያየነውን፣ የሰማነውን፣ የዳሰስነውን የተመለከትነውን ነው የምናወራላችሁ እኛ ከእሱ ጋር ህብረት እንዳለን እናንተም ከእኛ ጋራ ደግሞም ከእሱ ጋር ምን እንዲኖራችሁ ያስፈልጋል? ህብረት እንዲኖራችሁ ነው መልዕክቱ። እና ህብረቱና ህይወታችን መመርመርና መታየት አለበት። አሁን ቁጥር ስድስት ላይ ይህንን ነው የሚናገረው። እኛ አሁን እኛ ከእሱ ጋር ህብረት አለን እናንተም ደግሞ ልክ እንደኛ እሱም በማመን የዳሰስነውን በማመን ያየኑን በማመን የሰማኑን በማመን ከእሱ ጋር ህብረት ከእኛም ጋር ህብረት እንድታደርጉ ነው ሀሳቡ። ግን ሪሊ ህብረት አለን ወይ እኛ እናንተስ ህብረት አለን ወይ ከእግዚአብሔር ጋር የሚለውን ጥያቄ ነው። ቁጥር ስድስት ላይ የሚናገረው እኛ ከእሱ ጋር ህብረት አለን የምንልና ተመልከቱ፣ በጨለማ ውስጥ የምንመላለስ ከሆነ እኛ እንዋሻለን። ህብረት አለን እያል ህብረት አለን ወይ? እርግጥ ነው ወይ ህብረቱ? እኛ እግዚአብሔርን እናውቀዋለን ብለን እግዚአብሔርን በማወቅ ውስጥ ነው ወይ የምንመላለሰው? ህብረት የሚለውን ቃል ባለፈው ሳምንት ለመግለጥ ሞክሪያለሁ ኮይኖኒያ ነው የሚለው በግሪክ በአማርኛና በእንግሊዝኛው ልክ እንደ ግሪኩ ጥሩ ስሜት የለውም የግሪኩ ምን ማለት ነው ህይወትን ከራሱ ከእግዚአብሔር ጋር ለአብሮነት ጥቅም ለአብሮ ክብር መጋራትና መከፋፈል ማለት ነው ኮይኖኒያ ማለት ልክ ከእግዚአብሔር ጋር ህብረት ሲኖረን እግዚአብሔርን የእግዚአብሔርን መልካምነት በህይወታችን የእኛ መጥፎነት በእግዚአብሔር መልካምነት ተለውጦ የእግዚአብሔርን መልካም ነገር ሁሉ የምንጋራ የምናሳይ፣ የምናንጸባርቅ ሰዎች ነው የምንሆነው ማለት ነው። ከሌሎች አማኞች ጋራም ለሌሎችም ለማያምኑት ሁሉ ይህንን ህብረት ውጤት ነው የምናሳየው። ስለዚህ ከዚህ እውነት አንጻር ህይወታችን እንዴት ነው የሚመራው? ስለ ህይወታችን እኛ ስለ ግል ህይወታችን ስለ ሌላው ሰው ህይወት እግዚአብሔር ነው የሚያገባው። እኛ ያገባ ነው ግን ስለ ህይወታችን ምንድን ነው የምንለው? ስለ ግል ህይወቴ አንተ ወንድም ስለ ህይወትህ አንቺት ስለ ህይወትሽ ምንድን ነው የምትሉት? ቃሉ በጣም የሚገርም ነው። አሁን ትንሽ ወደ ሰዋስ ውስጥ አስገባችኋለሁ። እኛ ከእሱ ጋር ህብረት አለን የምንል የምንል እና በጨለማ ውስጥ የምንመላለስ ቀጥሎ ከሆነ ታያላችሁ። ሶስት ነገሮች እዚህ ጋር ጽፌያለሁ። የምንል የምንመላለስ ከሆነ እነዚህ ሶስቱም ኮንዲሽናል ቃሎች ናቸው። ሁኔታዊ ናቸው። ከእግዚአብሔር ጋራ ህብረት አለን የምንል ካለን፣ የምንል እና ደግሞ ከእሱ ጋር እንመላለሳለን የምንመላለስ፣ ኮንዲሽን ነው እየሰጠን ያለው እና ፋይናል እዚህ ጋር ከሆነ በሚለው በአማርኛ የእንደሁታ የእንደሁታ ቃል ይሄ የሁኔታን የሚያሳይ ኮንዲሽንን የሚያሳይ ህብረት አለን ካል የምናሳየው ባህሪ የምንኖረው ኑሮ ልክ ከሱ ጋር ህብረት እንዳለው ሰው መሆን አለበት ነው። ህብረት አለን ከሱ ጋር እንመላለሳለን የምንል ከሆነ ከሱ ጋር እጅ ለእጅ ተያይዘን ወክ እናደርጋለን ወይም ከሱ ጋር ነው የምንኖረው የምንል ከሆነ ኑሯችን ከሱ ጋር እንዳለ ሰው መሆን አለበት ነው። አሁን ነወይ ነው አሁን ጥያቄው ዮሐንስ እያቀረበ ያለው ጥያቄ ከሱ ጋር ህብረት አለን ካል ወይም የምንል ከሆነ ግን ተቃራኒውን ኑሮ የምንኖር ከሆነ ህብረቱ በህይወት ካልተገለጠ ችግር አለብን ማለት ነው። አሁን ለአማኞች በሙሉ እያሳየ ያለው ዮሐንስ እግዚአብሔርን ማመንና ከእግዚአብሔር ከብርሃኑ፣ ከእግዚአብሔር ጋር ህብረት ማድረግ ማለት ልክ እንደ ብርሃኑ እንደ እግዚአብሔር የብርሃኑን ነጸብራቆች ሆነን መኖር ነው ያለብን። ጨለማ የምናሳየ ከሆነ እግዚአብሔር ብርሃን ከሆነው ከእግዚአብሔር ጋር ህብረት እያደረግን አለን? እኛ ህብረት አለን ብለን የጨለማ ህይወት ካለን ግን ጥያቄ ውስጥ መግባት አለበት። ስለዚህ ከእሱ ጋር ህብረት አለን ህብረታችን ከብርሃን ጋር ነው የምንል ከሆነ እኛ የምንሆነው ብርሃን ነው። እግዚአብሔር ለሰዎች ሁሉ መልካም ነው። እኛም ለሰዎች ሁሉ መልካም ነው የምንሆነው። ነገር ግን የህይወታችን ህይወታችን ከብርሃኑ ተቃራኒ ከሆነ በጨለማ የምንመላለስ ከሆነ በህይወታችን የሚታየው ነገር የተወሰኑ ነገሮች መግለጫ ነው። አለማወቃችንን የሚገልጥ ነው። ክህደት ውስጥ እንዳለን ነው የሚያሳየው። የኃጢአት ውርነት ውስጥ የአእምሮ የጨለማ አመለካከት ውስጥ ነው ያለ ነው። ራሳችንን፣ ፍላጎታችንን፣ ጥልቅ ፍላጎታችንን የማናውቅ በስማ በለው እምነት የምንኖር ሰዎች ነው። ምን ሆነው ወገኖች፣ እባካችሁ ስሙኝ። አንዳንድ ሰዎች ስለ እግዚአብሔርና ስለ መጽሐፍ ቅዱሳዊ እውቀት የማይታወቅ ወይም ደግሞ ለነ ፓስተር ብቻ የሆነ ነገር ይመስላቸዋል። መጽሐፍ ቅዱስ እንደዛ አይልም። እግዚአብሔርን ስናውቅ ከእግዚአብሔር ጋራ እሱ ብርሃን ነው ከእሱ ጋር ለመመላለስ ነው የተጠራ ነው። ስለዚህ እኛ ምስጢር የሚሆንብን ነገር አይኖርም። አንዳንድ ሰዎች የምስጢር ሃይማኖት የምንከተል ይመስላቸዋል። ክርስትና የምስጢር ሃይማኖት አይደለም፣ የተገለጠ እምነት ነው። የግልጥነት እምነት ነው። የሚስጥር ሃይማኖት እንደመሰለን የሚያስቡ ሰዎች መጠቀሚያ ሊያደርጉን ነው እንደዛ የሚያስቡት ምክንያቱም እነሱ ሚስጥር የሚያውቁ እኛ ሚስጥር ማናቅ ተደርገን ለሁለት እንከፈላለን ማለት ነው። በታሪካዊ የሃይማኖት የሃይማኖት ቤተ ክርስቲያኖች ውስጥ፣ በካቶሊክም፣ በኦርቶዶክስም በሌሎችም ውስጥ ማለት ትችላላችሁ። ክርስትና እንደ ሚስጥር ሃይማኖት ተደርጎ ይወሰዳል። የሆኑ ሰዎች ናቸው ሚስጥር የሚያውቁት የሆኑ ሰዎች እና የሆኑ ሰዎች ሚስጥር ስለሚያውቁ እነሱ ጋር መኬድ አለበት፣ እነሱ መጎብኘት አለባቸው። መቃብር ውስጥ ይቀመጣሉ ሰዎች ሚስጥር አዋቂዎች ለመምሰል። ክርስትና እንደዛ አይደለም። ክርስትና ሁሉ ነገር በዚህ በቃሉ ዘንድ ምን የሆነ ነው የተገለጠ ነው። እዚህ ጋር የሚኖሩት አገልጋዮች የተሾሙትና የተጠሩት ይህንን የእግዚአብሔርን ግልጥ ነገር የበለጠ ለማብራራትና ለመግለጥ ነው። እንደገና ሌላ ምስጢር አለ ምናምን አንተ የማታውቀው ስትወጣ መንገድ ላይ የሚያጋጥም ምናምን እንድንል አይደለም የተጠራ ነው። እግዚአብሔር ብርሃን ነው። ከእሱ ጋር ኅብረት ያለን ከሆነ በብርሃን ነው የምንመላለሰው። ምንም ድብቅ ነገር የለም። ስለዚህ ወገኖች፣ በጨለማ የምንመላለስ ከሆነ ለእግዚአብሔር መንፈስና ላሰራሩ እንግዶች ከእውነቱ በጣም ሩቅ የሆንን ነው የምንሆነው። ህይወታችን በጨለማ ውስጥ ነው የሚሆነው። ምን አለብኝ፣ በምን ቸገረኝ፣ ምንም አይደለም በሚል እውነትን በሚቃወም ነገር ውስጥ ነው የምንመላለሰው። ስለዚህ ህብረቱና ህይወታችን ምን እንደሚመስል መመርመር አለብን። ሐዋርያው ይህንን ነገር ሲናገር እዚህ የሚቀጥለው ነጥቤ ላይ የማስቀምጠው ተመልከቱ ቁጥር ስድስትን እኛ ከሱ ጋር ህብረት አለን የምንል እና በጨለማ የምንመላለስ ከሆነ ተመልከቱ ህብረት አለን አለን አለን አለን እያል እዚህ ጋር ደግሞ በቤታችን ወይም በግል ህይወታችን ሀጢአት የምንለማመድ የምንሰራ ከሆነ ብዙ ሰዎች እንደዛ ናቸው ቤተ ክርስቲያን ውስጥ አለን አለን ይላሉ እዚህ ጋር ግን ለግላቸው በግላቸው ሀጢአትን ሲሰሩ ታያላቸው እንደዛ አይነት ሰዎች ሁለት አይነት መልክ ያለን ሰዎች ከሆነን ምንድን ነው የምናደርገው ዮሐንስ ያለው ሁለት ነገሮችን ነው የምናደርገው ብሎ ነው ተመልከቱ ቁጥር ስድስት እንደዛ ከሆነ ኮንዲሽኑ እንደዛ ከሆነ እኛ ምን እናደርጋለን እንዋሻለን ሁለተኛ እውነትንም አናደርግም ህብረት አለን ብለን በጨለማ የምንኖር በኃጢአት ልምምድ ውስጥ የምንኖር በክርስቶስ የምናፍር በዚህ በብርሃን በጣም አስደናቂ ብርሃን የዘላለም ህይወት በሰጠን በሱ የምናፍር ከሆነ እንዋሻለን። ህይወታችን ውሸት ነው። ህይወታችን በውሸት የተሞላ ነው። ህይወታችን ከእውነት የተቃረነ ነው። ብርሃን ከጨለማ ጋር ምን ህብረት አለው? ምንም ህብረት የለውም። እግዚአብሔር የሌላቸው እግዚአብሔር ካላቸው ጋር ምን ግንኙነት አላቸው? ማለት ሰዎችን አንቀርብም አንጠጋም ከሰዎች ጋር አንገናኝም፣ እኛ ብቻችንን መቃብር ውስጥ እንዳሉ ሰዎች እንኖራለን የሚል ሀሳብ የለውም። እኛ ከእግዚአብሔር ጋር ህብረት ስላለን ለምናገኛቸው ሰዎች ሁሉ ህብረታችን መታየት አለበት። ከእግዚአብሔር ጋር ያለን ህብረት ብርሃናችን መውጣት አለበት። ጌታ ኢየሱስ የተራራውን ስብከት ሲሰብክ ዮሐንስ አምስት ላይ ብፁሃን ብሩካን ብሩካን ብሩካን የሚለውን ተናግሮ። ቁጥር 13 ላይ ሲመጣ፣ ምዕራፍ 5 ላይ በተራራ ላይ ያለች ከተማ ልትሰወር ትችላለች ሆይ አለና፣ ልትሰወር አትችልም። እናንተ የዓለም ብርሃን፣ የምድር ምንድን ናችሁ? ጨው ናችሁ። ለሰዎች ሁሉ ብርሃን እንድንሆን አስቡ። ጌታ ኢየሱስ ክርስቶስን በማመን ያገኘነውን ትልቅ ዕድል እና ትልቅ ክብር፣ ሌሎች ሰዎች ያሉበትን ትልቅ ኪሳራ፣ ትልቅ ጨለማ ነገ ዘላለም ሲኦል ውስጥ መውደቃቸውን ስናስብ ብርሃናችንን ለነሱ ማብራት ትልቁ ድርሻችንና ስራችን እንደሆነ ልናስብ እንችላለን። ለነሱ እና ክርስቶስ ጋር ህብረት ያለን መሆናችንን እነሱ ጋር ስንሄድ እነሱን በመምሰል ልንለውጠው አይገባም። ቅድም ትዚላችሁ እንደሆነ መዝሙር አምሳ ላይ ስለ አንድ ሰው ሲናገር ዘማሪው ልክ ቃሌን እንዳደረገ በቃሌ እንደሚኖር ቃሌን ልሰብክ ትነሳለህን? መነሳት የለብህም አለና፣ እግዚአብሔር ከኃጢአተኛው ጋር እንደ ኃጢአተኛው ትሮጥ ነበር፣ ደግሞ ጻድቁ ጋር ጻድቁን ትመስል ነበር። እንደዛ አይነት ህይወት ኤክስፔክት አያደርግም እግዚአብሔር። ለኃጢአተኞች እውነቱን እንድንናገር የእግዚአብሔርን አዳኝነት እንድንገልጥ ትልቅ ኃላፊነት አለብን። እና በጨለማ የምንመላለስ ከሆነ እውነትንም አናደርግም። እውነት በህይወታችን ውስጥ እየሰራ አይደለም ማለት ነው። በህይወታችን የሚሰራው ውሸት ነው። ውሸት ደግሞ የሰይጣን ስራ ነው። በጨለማ የሚመላለሱ እውነቱን አይናገሩም፣ ደግሞም እውነቱን አያደርጉም። ግብዝነት ማስመሰል ነው የሚኖራቸው። በማስመሰል የሚመላለሱ ነው የሚሆኑት ከማስመሰል የሚጠቀሙ፣ የሚወዳጁ ይመስላቸዋል፣ ግን አያዋጣም፣ ያሳፍራል በመንፈሳዊ ዓለም ውስጥ። ስለዚህ ወገኖች፣ ወይ ህይወታችን እንዴት ነው? በብርሃን ከሱ ጋር ህብረት በማድረግ እየተመላለስን ነው፣ ወይስ ከሱ ጋር ህብረት አለኝ እያል የሆነ የጨለማ ህይወት በህይወታችን ውስጥ አለ? ይህ ጥርት ብሎ ከጨለማ ሙሉ ለሙሉ መላቀቅና በብርሃን ከእግዚአብሔር ጋር መመላለስ ይጠበቅብናል። የሚቀጥለው ነጥቤ ከእሱ ጋር ህብረት ምን ይጠይቃል የሚል ነው። ከጌታ ከኢየሱስ ጋር እና ከእግዚአብሔር ጋር ህብረት ካደረግን የሚጠይቃቸው ነገሮች አሉ። እነዚህን ተናግሬ ወደ መንደርደሪያ ወደ መደምደሚያ ነጥቤ እንደረደራለሁ። ቁጥር ሶስት ላይ ቁጥር ሰባት ላይ ነው ነገር ግን ተመልከቱ የላይኛውን በማፍረስ በኮንዲሽናል ስቴትመንት ነው። አሁንም የሚቀጥለው ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ፣ ኮንዲሽኑ እሱ በብርሃን እንዳለ ብንመላለስ፣ አንዳችን ከሌላችን ጋር ህብረት አለን፣ የልጁ የኢየሱስ ክርስቶስም ደም ከኃጢአት ሁሉ ያነጻናል ይላል። በጣም ደስ ይላል። ይሄ ቁጥር ሰባት ሲጀምር ነገር ግን ብሎ ነው የሚጀምረው ነገር ግን የምትለው ቃል በዚህ በመጀመሪያው በተጻፈበት ቋንቋ በግሪኩ ቋንቋ ምን ተብላ ትታወቃለች? ስትሮንግ አድቨርሳቲቭ ትባላለች። ማለት ጠንካራ አነጻጻሪ ናት ካለፈው ነገር ጋር ቁጥር ስድስት እና ቁጥር ሰባት በኃይለኛ ተነጻጽረው ነው የተቀመጡት ማለት ነው እና በቀደመው እያልን በቀደመው ቅድም በተናገር ነው እያልን የማንኖር ከሆነ ተመልሰን ከሆነ ታላቅ መመለስ ሆኖልናል። አሁንም እንደ ሁታ ውስጥ ነው የተመለሰው ኮንዲሽን ውስጥ። እና በብርሃን እንዳለ እሱ በብርሃን ነው ያለው። እርግጥ ነው እግዚአብሔር ብርሃን ነው ያለው በብርሃን ነው፣ በእሱ ዘንድ ጨለማ የለም። ኃጢአትና ማጭበርበር፣ ማስመሰል፣ ማምታታት በእግዚአብሔር ዘንድ የለም። ንጹህ ነው፣ ቅዱስ ነው፣ ፍጹም ነው። ክብርሉ ለእግዚአብሔር ይሁን። እኛ ከእሱ ጋር የምንመላለስ ከሆነ ተመልከቱ፣ ቃሉ እንዴት እንደተቀመጠ እሱ በብርሃን እንዳለ እኛ በብርሃን ብንመላለስ ብንመላለስ ከሱ ጋራ አብረን ብንሆን ልክ እንደ ቃሉ እንደ ፈቃዱ በመንፈስ ቅዱስ የምንመራ ከሆነ እኛ የተለየን ሰዎች ነን። ደረጃችን በዓለም ካሉ ሰዎች ትንሽ ትንሽ ልበለው በጣም በከፍተኛ ደረጃ ከፍ ያለ ነው ደረጃችን። ምክንያቱም ከማን ጋር ነው ህብረታችን ከሰማይና ከምድር ፈጣሪ ከእግዚአብሔር ጋር ነው ህብረታችን። ስለዚህ መመላለሳችን፣ መኖራችን፣ መውጣታችን፣ መግባታችን ከእግዚአብሔር ጋር በብርሃን እንዳለ ከሱ ጋር በመመላለስ ከሆነ ህይወታችን፣ እንዲህ ከሆነ የብርሃን ልጅነታችን ይታያል። ሰዎች ያውቃሉ። ያለምንም ጥርጥር ይገለጣል፣ ይታያል። ሰዎች ያውናል። ጌታ ኢየሱስ ክርስቶስን ልክ በምድር ህይወቱ ሞቶ ካረገ በኋላ ተነስቶ ካረገ በኋላ ደቀ መዛሙርቱ መስበክ ጀመሩ። እና መስበክ ጀምረው አንድ ቦታ እየሰበኩ እያሉ በሱ ስም ለምንድን ነው የምትናገሩት ብለው ስደት ሊያመጡባቸው ብለው ሰብስበዋቸው፣ ሁሉም ምንድን ነው ያሉት? ከዛ ከኢየሱስ ጋር ነበሩ ነው ያሏቸው። ከሱ ጋር ነበሩ እነዚህ ሰዎች የኢየሱስ ተከታዮች ናቸው። ከኢየሱስ ጋር ነበሩ። ኢየሱስ እንደሚናገረው ነው የሚናገሩት። ጌታ ኢየሱስ እንደሚኖረው ነው የሚኖሩት። ጌታ ኢየሱስ ክርስቶስ እንደሚመልሰው ነበር የሚመልሱት። የብርሃን ልጅነታቸው ታይቷል፣ ተገልጧል፣ ታውቋል። እግዚአብሔር ይመስገን። ጌታ ኢየሱስ በዚሁ በዮሐንስ ወንጌል ላይ አሁን እኛ ያለኑ ዮሐንስ መልእክት ላይ ነው ዮሐንስ ወንጌል ምዕራፍ ስምንት ላይ ቁጥር 12 ላይ በጣም የሚያስደንቅ ነገር ተናግሯል። እንደዚህ አለ ጌታ ኢየሱስ። ያቺ ሴት በኃጢአት በአመንዝራ ኃጢአት ተይዛ ሂጂ፣ ደግመሽ ኃጢአትን አትስሪ ብሎ ተናግሮ ልክ ዙሪያው ያሉት ሰዎች እየሰሙ ከዚያም ኢየሱስ እንደገና ለነሱ የዓለም ብርሃን እኔ ነኝ የሚከተለኝም እሱ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አላቸው። ጌታ ኢየሱስ ክርስቶስን የምንከተል ከሆነ በጨለማ ልንመላለስ አንችልም። እግዚአብሔር ይመስገን የተጠራነውም ለዚህ ነው። አንደኛ ጴጥሮስ ምዕራፍ 1 ምዕራፍ 2 ቁጥር 9 እስከ 10 ላይ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የሱም በጎነት፣ ደግነት፣ ቸርነት ልትናገሩ የተመረጠ ትውልድ፣ የንጉስ ካህን፣ ለርስቱ የተለየ ህዝብ ናችሁ ብሎ ነው የሚናገሩ። እኛ የተለየን ሰዎች መሆናችንን ከሱ ጋር በመኖር ህይወታችን ምስክር ሆኖ ማሳየት ይገባናል። ይሄ ህብረት በጣም አስደናቂ ነው። ከእግዚአብሔር ጋር ህብረት፣ ከመንፈስ ቅዱስ ጋር ህብረት፣ ከጌታ ኢየሱስ ጋር ህብረት፣ አብሮ መኖር ህይወትን ለጋራ አብሮ ለጋራ ጥቅም፣ ለጋራ እድገት፣ ለጋራ ግንባታ፣ ለብዙዎች መዳንና መፈወስ ከእግዚአብሔር ጋር መከፋፈል። የመጨረሻው ነጥቤ እኛ እርስ በርስ ህብረት ይኖረናል። ቁጥር ሰባት ሁለት ነገሮችን የያዘው ከእሱ ጋር የምንመላለስ ከሆነ እሱ በብርሃን እንዳለ እኛ በብርሃን የምንመላለስ ከሆነ እኛ አንዳችን ከሌላችን ጋር ህብረት አለን ብሎ ነው የሚደመድመው። እና በእርግጥ ህብረቱ ችግር ቢያጋጥመው ምን ይሆናል የሚለውን ነገር መፍትሄም እዛ ሰጥቷል። ግን አንዳችን ከሌላችን ጋር ህብረት ይኖረናል። የክርስቲያኖች ህይወት የሚሆነው እንደዚህ ነው። የምንኖረው በጣም አጭር ጊዜ ነው፣ ብታምኑም ባታምኑም በጣም አጭር ጊዜ ነው። አሁን 60 ዓመት 70 ዓመት፣ 80 ዓመት፣ በጣም ቢበዛ 80 ዓመት እንኖራለን። ከዛ በላይ ለአሳር ነው ብሎ ነው መጽሐፍ ቅዱስ የሚናገረው እዚህ ምድር ላይ ያለን ጊዜ በጣም አጭር ጊዜ ነው። ግን በዚህ ምድር ላይ ባለን ጊዜ እኛ ከእግዚአብሔር ጋር ህብረት ያለን ሰዎች እርስ በርስ ምን ሊኖረን ያስፈልጋል? ህብረት ሊኖረን ያስፈልጋል። ይህንን ነው የሚናገረው። እኛ እሱ በብርሃን እንደሚመላለስ በብርሃን የምንመላለስ ከሆነ ከሆነ አሁንም ኮንዲሽናል ነው። በጣም አጽንቼ ነው የምናገረው። እኛ በብርሃን የምንመላለስ ከሆነ ብንመላለስ ያ ከሆነ የሚለው ያለበት ነው። ብ የምትለው ኮንዲሽን ናት። አንዳችን ከሌላችን ጋር ምን አለን? አለን ህብረት አለን። ክርስቶስን ማመናችን በግላችን ለውጥ አምጥቷል። በአበበችም በበቀለም በከበደም በአለማየሁም ለውጥ አምጥቷል። እኛ ሁላችንም ከዚህ ለውጥ የተነሳ ምንድን ነው የምናደርገው ለውጡ ራሱ አንድ ላይ አምጥቶ ህብረት ውስጥ ይከተናል ማለት ነው። ቤተ ክርስቲያን ማለት ይሄ ነው። እኔ ስለ ቤተ ክርስቲያን ትምህርት ሰጣለሁ። ደብረ ብርሃን ሲሄድ ቤተ ክርስቲያን ማለት የህዝቡ ስብስብ ነው። የሆነ ህንፃ አይደለም ቤተ ክርስቲያን። ቤተ ክርስቲያን እኛ ነን፣ ሁላችን አማኞች ነን። እና ያ ህብረት ከእግዚአብሔር ጋር ያለን ህብረት አምጥቶ እኛን አንድ ህብረት ውስጥ አስገብቶናል። እዚህ ህብረት ውስጥ ዘር አይታይም፣ ጾታ አይታይም፣ የትምህርት ደረጃ አይታይም፣ የስጋ ትስስር አይታይም። ሁላችንም የክርስቶስ ኢየሱስ አካላት ሆነን ክብር የሚገባውን እግዚአብሔርን እንድናከብር ነው የምንሆነው። ስለዚህ ህብረቱ ኮይኖኒያ የሚለው ቃል ነው ብዬ ነበር። ህይወትን ለጋራ አንድነት፣ ለጋራ ጥቅም፣ ለጋራ እድገት አብሮ መከፋፈል ነው። እግዚአብሔርን እዚህ አብረን አንድ ላይ እናመልከዋለን፣ እናከብረዋለን። ከእግዚአብሔር የሚመጣውን በረከት እኩል ሁላችንም እንቀበላለን። ህይወት ከእግዚአብሔር ጋር፣ ህይወት እርስ በርስ ይሆንልናል ማለት ነው። ህይወት ከእግዚአብሔር ጋር፣ ህይወት እርስ በእርሳችን ጋር። ይሄ ህብረት የተመሰረተው ከእግዚአብሔር ህብረት ጋራ ህብረት ስላለንና ስለሚኖረን ነው። እግዚአብሔር ይመስገን። ከእግዚአብሔር ጋር ህብረት ካላችሁ ከእውነተኛ አማኞች ጋር ህብረት አላችሁ። እውነተኛ አማኞች ከእግዚአብሔር ጋር ህብረት ካላቸው በብርሃን ቢመላለሱ ለሌሎቹም ብርሃን አብረን ብርሃን ምስክሮች ነው የምንሆነው። ዛሬ ዓለማችንን ያስጨነቀው ነገር ኃጢአተኝነትና የኃጢአት ችግር ነው። ሰዎች ካሉበት ፈተናና ችግር ውስጥ የሚወጡበትን መንገድ ይፈልጋሉ፣ ግን አላገኙትም። በተለያየ መንገድ ከዛ ውስጥ የሚወጡበትን ይፈልጋሉ፣ ግን አላገኙትም። እኛ ከእግዚአብሔር ጋር ህብረትና እርስ በርስ ህብረት ያለን ሰዎች ለነዚህ ለሚሊየን ቢሊየን ሰዎች መፍትሄና መድኃኒቶች እንድንሆን ነው እግዚአብሔር ከእሱ ጋር ህብረት እንዲኖረን ያቀደው። ግን ጥያቄ አለኝ ችግር ቢኖርስ አሁን ቁጥር ሰባት ላይ ነገር ግን እሱ በብርሃን እንዳለ እኛ በብርሃን ብንመላለስ አንዳችን ከሌላችን ጋር ህብረት አለን፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል፣ ብሎ ይህንን እዚህ ጋር ኢንጀክት አድርጎ ነው የምታዩት። እኔ ይሄ ኢንጀክት የተደረገበት ምክንያት ችግር ቢፈጠርስ ለሚለው መልስ ነው ብዬ ነው የማስበው። በህብረታችን ውስጥ አንዳችን ሌላችንን ብናሳዝን፣ አንዳችን ሌላችንን ብንበድል አትርሱ እኛ ከእግዚአብሔር ጋር ህብረት ኖሮን እርስ በርስ ህብረት እንዲኖረን ሲደረግ ሰዎች ስለሆንን ሰዎች ስለሆንን አንዳችን ሌላችንን ልናሳዝን እንችላለን። በሌሎች ላይ ቂም ልንይዝ እንችላለን። ሌሎችን ይቅር ላለማለት ልባችን እምቢ ሊለው ይችላል። ድሮ ደረጀ የሚባለው ዘማሪ ይቅርታ ለማድረግ ልቤ ልቤ እምቢ ልቤ እምቢ እያለ ነው እንቢ እያለው እግሬ የሚራመደው ሸካራ መንገድ ነው ብሎ ዘምሮ ነበር። ይቅርታ ለማድረግ የሚያስታውሰው አለ። ይቅርታ ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ መንገድ ነው። ስለዚህ ይቅርታ ማድረግ አልቻልኩም። ስለዚህ የሚሄደው አኪያት ጤናም አይደለም ነው። አሁን ይቅርታ ለማድረግ እዚህ ጋር የተሰራላችሁ ነገር አለ። የልጁ የኢየሱስ ክርስቶስ ደም እናንተ ብትበድሉ ከኃጢአት ያነጻችኋል። ሌላው ሰው ቢበድል ከኃጢአት ያነጻችኋል። ስለዚህ በኢየሱስ ክርስቶስ ደም በመሸፈንና ከኃጢአት ይቅር በመባል እናንተ ህብረታችሁን እያጠናከራችሁና እጅ ለእጅ እየተያዛችሁ መቀጠል አለባችሁ። ኃጢአት ህብረትን ያበላሻል። ኃጢአት፣ ቅናት፣ ምቀኝነት የመሳሰሉት ነገሮች ኃጢአት ኃጢአት ከኃጢአት ያነጻናል አይደል? የሚለው ኃጢአት ህብረትን ያበላሻል። ከእግዚአብሔር ጋር ያለንን ህብረት ይጎዳል፣ ያጠፋል። እርስ በርስ ያለንን ግንኙነት ህብረት ያጠፋል። ግን መፍትሄ አለ። ጌታችን ኢየሱስ ክርስቶስ፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻቸዋል። ስለዚህ ክርስቲያን ሁልጊዜ ልቡ የሆነ ጥያቄ ሲኖረው የመቀየም ወይም ደግሞ ይቅር ያለማድረግ ችግር ሲኖረው ወይም ደግሞ ተሰናክያለሁ፣ በከሌ ተጎድቻለሁ የሚል ነገር ሲኖረው በእግዚአብሔር ፊት በርከክ ብሎ እኔንም በደምህ ጠበኝ፣ ወንድሜንም እህቴንም በደምህ ጠባት ብሎ መፍትሄው በልጁ በክርስቶስ ደም ታጥቦ አንድነትንና ህብረትን መቀጠል ነው። ስለዚህ ሰዎችን ይቅር እንላለን እኛም ይቅር እንባላለን እርስ በርስ ህብረታችን ይቀጥላል ምክንያቱም የልጁ የኢየሱስ ክርስቶስ ደም በቤተ ክርስቲያንም ውስጥ አሁንም ይሰራል ምን ለማድረግ ኃጢአትን ይቅር ለማለት እግዚአብሔር ይመስገን የመጨረሻ ስላይድ እንዳለኝና እንደሌለኝ አላውቅም ግን የመጨረሻ አስላይድ ባይኖረኝም የክፍሉ ዋና ዋና ነጥቦችን አንስቼ ወደ ማጠቃለያ እመጣለሁ። እንግዲህ ምራፍ አንድ ከቁጥር አምስት እስከ ሰባት ላይ ያየናቸው ነገሮች ከእሱ የሰማናት ለእናንተ የምንነግራችሁ እምናውጅላችሁ የተባለው ነው። እና ከእሱ የሰማነውና የምናውጅላችሁ እግዚአብሔር ብርሃን ነው። የእግዚአብሔር ባህሪ በውስጡ ጨለማ የለበትም። አለቀ። ስለዚህ ከእግዚአብሔር ጋራ ከብርሃኑ ጋር ህብረት አለን የምንል ከሆነ ግን በጨለማ የምንመላለስ ከሆነ ችግር አለብን። ውሸት ነው እየዋሸን ያለ ነው እና እግዚአብሔር ይቅር ሊለን ይገባል። እና ግን እሱ በብርሃን እንዳለ በብርሃን የምንመላለስ ከሆነ በጣም የተባረክነ አንድነታችንና ህብረታችን የተለየ ነው የሚሆነው። ህብረታችን በክርስቶስ ኢየሱስ አንድነታችን በጣም አስደናቂ ነው። እና ግን ችግር ቢኖር የጌታ ኢየሱስ ክርስቶስ ደም አሁንም ከኃጢአት ለመንጻት እኛም ኃጢአታችንን ይቅር ለማለት የሌሎችንም የእኛም ብቻ አይደለም ያዘንባቸውንም ሰዎች ሁሉ ይቅር የሚያስችል የሚያስብል የፈሰሰው ደም ኃይል ስላለ ያንን ሁሉ በዓይናችን እንድናይ ነው። ብዙ ቦታ ቤተ ክርስቲያን ውስጥ ሰዎች ይከፋፈላሉ፣ ይለያያሉ። በጣም በቃ ለያዥ ለገራዥ የሚያስቸግር እርቅ ለማድረግ ይቸገራሉ። የልጁ የኢየሱስ ክርስቶስ ደም መኖሩን ስለማያስቡ ከኃጢአት ይቅር ለማለት ግለኛ ይሄ አለን። ይህን እናስብ፣ ይህን እናስተውል። ህብረታችንን አንድ ላይ አጠናክረን በጌታ ፍቅርና አንድነት ክርስቶስን ጌታችንን፣ እግዚአብሔር አብን አምላካችንን፣ ጌታ መንፈስ ቅዱስን፣ ሌላውን አምላካችንን እያከበር እንድንኖር ጸጋው ይብዛልን። አሁን የመጨረሻ መዝሙራችንን ከናንሲ ጋር እንዘምራለን ሰላም አለኝ የሚለው ነው። ቁጥር ሰባት የድሮ መዝሙር ነው። ሰላም አለኝ በልቤ በልቤ ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ በኢየሱስ ደም፣ በኢየሱስ ደም ታጠበልኝ ኃጢአቴ፣ ኃጢአቴ ተለወጠ ሕይወቴ፣ በወንጌል ጸናለሁ። ስሞት ወደ ጌታ ሄዳለሁ፣ እረፍታለኝ፣ እረፍታለኝ፣ እረፍታለኝ በኢየሱስ በኢየሱስ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ በኢየሱስ በኢየሱስ አዲስ ፍጥረት ሆኛለው መንፈሱን አግኝቻለው ስሞት ወደ ጌታ ሄዳለው ሐዘን የለም ጭንቀት የለም፣ ፍርሃት ጠፍቷል ከልቤ ከልቤ መንፈሱ ያጽናናኛል፣ በደስታ ሞልቶኛል፣ ጌታ ዘወትር ይጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዳዬን ክብርክ